አሁን በቁጥጥር ስር ውሏል። እንግዲህ ተጨማሪ አመፅ ጥቁሮች ያንን በመቃወም አንዴ አመፅ ከተነሳ የማይበርድ ሁኔታ ይፈጠራል ተብሎ እየተፈራ ነው። መንግስትም ከፍተኛ ትኩረት አድርጎበት፣ የመገናኛ ብዙሀኖችም የዚህን ጉዳይ አስነዋሪነት ሲናገሩ ነበረ። በምን ሁኔታ ላይ ነው ላለው ላልሽኝ አሁን የበረደ ይመስላል። እንግዲህ አንዳንዴ ዩናይትድ ስቴትስ ውስጥ በማህበራዊ አምደመረቦች የሚደረጉ ቅስቀሳዎች እንደገና የተኛውን ነገር ሊቀሰቅሱና ሊያበላ ሹ ስለሚችሉ የመናገር መብትም የመቃወም መብትም በከፍተኛ ሁኔታ ስላለ ያ እንደተፈራ እያለ ቢሆንም አሁን በቨርጂኒያ ውስጥ ሁኔታው የበረደ መስሏል። ሁለተኛ የአስቸኳይ ጊዜ አዋጅም ታውጀዋል። ለነጭ ቀኝ አክራሪዎቹ የልብ ልብ ሰጥተዋል በሚል የሚወቀሱት ፕሬዚደንት ዶናልድ ትራምፕ አመጹንና እንቅስቃሴውን ቢያወግዙም ነጭ ብሄርተኞቹንና ኒዮናዚዎቹን በአግባቡ ነጥለው አላወገዙም የሚል ትችት እየቀረበም ነው። ጋዜጣዊ መግለጫ እንደሚሰጡም ተጠቁሟል። መገናኛ ብዙሀን በተለይ በዚህ ላይ ምን እያሉ ነው? መክበብ አመፁ፣ የተነሳ ቀን ቅዳሜ ማለት ነው የተናገሩት ነገር ምንድን ነው? አመፁን ያስነሱትም ሌሎቹም የተቃወሟቸው አመፁን እንዲያበርዱ እቺ አገር የሁሉም መሆኗን ነው የገለጹት። ከዚህ በተጨማሪም በአሁኑ ጊዜ አሜሪካ ምጣኔ ሀብቷ እያደገ መሆኑን፣ ዝቅተኛውን ህብረተሰብ ለመጥቀም የተለያዩ ወደ ሌላ አገር ሊሄዱ የነበሩ ፋብሪካዎች ሀገር ውስጥ ቀርተው በከፍተኛ ሁኔታ የአሜሪካንን ስራ እያሳደጉ እያሉ እናንተ በዚህ አመፅ መሰማራት የለባችሁም የሚለውን አነጋገር ነው የተናገሩት። ሌላው ከዚህ ጋራ አሜሪካ ነጮች ይበዛሉ። ነጩ ደግሞ በውስጡ የያዘው ቂም አለ። ምክንያቱም መጤዎች ስለበዙ፣ የሌሎች መብቶች እየጎሉ ስለመጡ በተለይ አይሁዶች ሀገራችንን እየቀሙ ነው። እነሱ ናቸው ሀብታሞች። እነሱን ውስጥ ለውስጥ የመቃወም ሁኔታም ስላለ ያንን ስሜት ያንጸባርቁ ነበረ ባይናገሩም። እና እነዛ ሰዎች ናቸው ትራምፕን የመረጧቸው። ስለዚህ ትራምፕ በገለልተኝነት ነው የተናገሩት እንጂ እንደዚህ አይነት የኒዮናዚ አቀንቃኞች፣ የነጭ ብሔርተኞች፣ ጥቁርን የምጠሉ ሴቶችን የምጠሉ አይሁዶችን የምጠሉ ብሎ በግልጽ አላወገዙም። ለዚህ ነው መገናኛ ብዙኃን በዚህ ላይ በከፍተኛ ትኩረት ትራምፕን ሲያብጠለጥሉ የነበረው። ሌላው በዚህ አጋጣሚ እንደውም የምነግርሽ በዚህ በደረሰው አደጋ ምክንያት የዶናልድ ትራምፕ የጸጥታ ጉዳይ አማካሪ ኤች አር ማክ ማስተር የሚባሉ ሰው በአንድ ቴሌቪዥን ጣቢያ ላይ ቀርበው ሁኔታውን እንዴት እንደሚገመግሙ የፕሬዚዳንት ትራምፕን ንግግር እንዴት እንደሚያዩት ተጠይቀው ነበርና ይሄ የተከሰተው ጥፋት የአሸባሪነት ድርጊት መሆኑን ተናግሯል። አሜሪካን ሀገር ውስጥ መክበብ የጥቁሮች ሕይወት ትርጉም አለው የሚሉትና ነጭ ብሔርተኞች መካከል አሁን ይፋ የወጣ የመሰለ ግጭት ከቅዳሜ ወይም ከአለፈው ሳምንት መጨረሻ ጀምሮ እየታየ ነው እና በአሁኑ ሰዓት ሀገሪቷ አንድ ከመሆን ይልቅ ለሁለት ተከፍላለች የሚል አስተያየት ይሰማል። ይህ እንዴት ይታያል? ጥሩ ጥያቄ ነው የጠየቅሽኝ ሸዋ። ከዚህ በፊት የጥቁር ህይወት ዋጋ አለው በሚል ጥቁሮች ይገደሉ ስለነበረ ሰላማዊ ሰልፍ ሲወጡ ይሄ እንደ ትልቅ አርማ ነበር ያንን ተገላቢጦሽ ነው ነጮቹ የነጮች ህይወት ዋጋ አለው ብሎ ሰልፍ የወጡት ምክንያቱም እነሱ በዚህ ወቅት ሲያነሱት የነበረው የነጮች መገደል በጥቁሮች የነጮች ሴቶች መደፈር እና የመሳሰሉትን ነው የሚያነሱት ከዚህ በፊትም ለሁለት የተከፈለ ነው ነገር ግን ባለው ስርዓት ተሸፋፍኖ የቆየ ነገር ስለሆነ በነጮችና በጥቁሮች መካከል አሁን ደግሞ እንደ ሁለተኛ ዜጋ የሚታዩትንም የሚመለከት ስለሆነ ይሄ ነገር በጣም ከፍተኛ አደጋ አለው እና የአሜሪካ የፌዴራል ምርመራ ቢሮም ይሄ ሁኔታ እንዲያጣራ ትዕዛዝ የተላለፈው በዚህ የተነሳ ነው። ዞሮ ዞሮ አሜሪካንን ለሁለት እየከፈለ ያለ ሁኔታ ነው። በዚህ የሚቀጥል ከሆነ ከፍተኛ አደጋ ነው የሚሆነው። መክብብ ሸዋ ከዋሽንግተን ዲሲ በጣም አመሰግናለሁ ለአስተያየትህ። እሺ እኔም አመሰግናለሁ ሸዋ እግዜር